ጠቅላላውን የሸንጎ ወንበር ኢህአዴግ መያዙን ያዳመጡት የአረንጓዴው ፓርቲ ተጠሪ ሚስተር ኦሚድ ኑሪፑር ይህን ውጤት ዝም ብሎ አብኖ መቀበል በጣም ያስቸግራል ብለዋል። ለመቀበል ያስቸግራል። በኢትዮጵያ የተካሄደው ምርጫ ነጻና ደንቡን የተከተለ ትክክለኛ ሸንጎ ምርጫ ነበር ለማለትም ይከብዳል። በቅርቡ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በአገሪቱ ውስጥ ያሉ የተለያዩ የፖለቲካ ድርጅቶች ሁሉ በአገሪቱ የፖለቲካ መድረክ ላይ ተገቢውን ቦታቸውን ይይዛሉ፣ አትስጉ የሚለውን ቃላቸውን አሰምተውን ነበር። እኛም ያነጋገራቸው እውነት መስሎን ንግራቸውን አምነን ተቀብለን ነበር። ውጤቱን ግን አሁን ስናየው የገቡትን ቃላቸውን ጠቅላይ ሚኒስትሩ ፈጽሞ አላማሉም። እንደዚህ አይነቱን የህዝብ ድጋፍና የምርጫ ውጤት የኩባው ካስትሮ፣ የቻይናው ማኦ፣ የሰሜን ኮሪያው ኬሚል ሱንግ ወይም ደግሞ እነ ዮሴፍ ስታሊንና ኒኪታ ኩሩቾቭ ከነኤሪሽ ሆኒከር ጋር ሁነው ይህን ያህል ድጋፍ በግዛት ዘመናቸው እንዳላገኙም እዚህ ይታወቃል። የኢራኑ ሳዳም ሁሴን ሚስተር ኦሚድ ኑሪ ር እንዳሉት በዘመናቸው እኚህ ሰው አንድ መቶ ፐርሰንት ደፍኛለሁ እንዳሉም አስታውሰዋል። የአውሮፓ ማህበረሰብ በእኔ ግምት ተበሳጭተው ወደዚያ ሳይወርዱ ቀርተዋል። ያም ሆኖ የምርጫ ተመልካቾችን ወደ ኢትዮጵያ መላክ ነበረባቸው። ይህ ባለመደረጉም ስህተት ነው። በእርግጥ በኢትዮጵያ ባለፉት ጊዜያት ይህ ነው የማይባል የኢኮኖሚ እድገት በአገሪቱ ውስጥ ተካሂደዋል። ይህ እድገት ግን የሰብአዊ መብቱን ጭቆናና ረገጣ በምንም አይነት ተክቶት እሱን የሚያስረሳ እርምጃ መሆን የለበትም። ይህንን ሁኔታ የአውሮፓ መንግስታት አይተው እንዳላዩ ዝም ብለው አድፍጠው ማለፍ የለባቸውም። ጮክ ብለው ችግሮቹን አንስተውም መናገር ይገባቸዋል። የዛሬ ስድስት ዓመት ፕሬዚዳንት ኦባማ አክራ ላይ ለአፍሪካ ሕዝብ ባደረጉት ንግግር አፍሪካ ጠንካራ ክንድ ያላቸው መሪዎች አያስፈልጋትም። አፍሪካ የሚያስፈልጋት የሚያሰራ የሚሰራ፣ የሚንቀሳቀስና ወደፊት የሚያራምድ ተቋምና ተቋማቾች ናቸው። ቋሚና ጠንካራ የዲሞክራቲክ ስርዓት ያራምዱ ሰዎች አፍሪካ ያስፈልጋታል ብለው ነበር። ለምንድን ነው የአሜሪካና የአውሮፓ መንግስታት በአንዳንድ የአፍሪካ መሪዎች ላይ የያዙትን ፖሊሲ ቀይረው እንዲታረሙ የሚጠይቁት? ለምንድን ነው ሌላውን ደግሞ ዝም ብሎ የሚያልፉት? የሚለውን ጥያቄ ፕሬዚዳንት ኦባማ ባለፉት ዓመታት ምን የመሰለ ጥሩና ግሩም ንግግር በተከታታይ አቅርበውልናል ግን አንዱንም ፕሬዝዳንቱ በስራ ላይ አውለው ጥሩ ውጤት ላይ አድርሰውት ይህ ነው ብለው አላሳዩም። ሁለት አብይ ምክንያቶች አሉ። ለምን የምዕራቡ መንግስታት ኢትዮጵያን በተመለከተ ጠንከር ያለ ሳይሆን ለዘብ ያለ ለስላሳ የፖለቲካ አካሄድ መከተሉን እነሱ የመረጡት አንደኛው ምክንያት ምንጊዜም ሊፈነዳ የሚችለው አስተማማኝ ያልሆነውን የአካባቢውን የፖለቲካ ጸጥታ ሁኔታ ነው። ኢትዮጵያ ደግሞ ለዚህ የጸጥታ ሁኔታ በአፍሪካ ቀንድ አስተማማኝ ወዳጅ ሆና ለምዕራቡ ዓለም በተለይ ለአሜሪካኖች መቅረቧ እነሱን እንዳይናገሩ ለዘብተኛም እንዲሆኑ አድርጓቸዋል። ይህ ደግሞ እዚያ ለሚረገጠው የሰብአዊ መብት ሁኔታ መሻሻል አስተማማኝ መፍትሔ መንገድም አይደለም። ሁለተኛው ምክንያት ፖለቲከኛው፣ ቀጥለው ለጣቢያችን እንዳሉት በፍጥነት የሚያድገው የአገሪቱ የኢኮኖሚ ሁኔታና ከዘጠና ሚሊዮን ሕዝብ በላይ ያቀፈችው ኢትዮጵያ ናት። ይህ ደግሞ ጥሩ የገበያና የሸቀጥ ማራገፊያ ትሆናለች የሚለውን የምዕራቦቹን ግምት ቀስቅሰዋል። እነዚህ ሁሉ አንድ ላይ ተደምረው በፖለቲከኛው እምነት የምዕራቦቹን ዓይን እንዳለ አሳውረዋል። ከዚህም ተነስተው በኢትዮጵያ የሚደረገውን የሰብአዊ መብት ረገጣ ለጊዜው ይቻሉት። ስለዚህም ዝም ብለን መንግስቱን ሳናዋክብ ጥያቄም ሳናነሳ እንተዋቸው የሚል ውሳኔ ላይ ምዕራቦቹ እንዲደርሱም ምክንያት ሆኗል። ሚስተር ኑሪፑር እንደገና ዘጠና ዘጠኝ ነጥብ ስምንት ከመቶ የሚሆነው ህዝብ እኔን መረጠኝ የሚለውን የአንድ መንግሥትን ሰበካ ከቁም ነገር አስገብቶ ፖለቲከኛው እንዳሉት የሚያምነው ሰው የትም ቦታ የለም። እግረ መንገዳቸውን የጀርመን መንግሥት ለቴሌፎንና ለኢንተርኔት ስለላ ለኢትዮጵያ መንግሥት ያቀረበችውን የቴክኖሎጂ ሽያጭም ፖለቲከኛው ተችተዋል። ይልማይል ሚካኤል ዶቼ ቨለ ራዲዮ ጣቢያ ከበርሊን ከተማ